ቪዥን ኢትዮጵያ የተሰኘ ነዋሪነታቸው በዩናይትድ ስቴትስ የሆነ የኢትዮጵያውያን ምሁራንና ባለሙያዎች ነፃ ስብሰባ ከኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋር በመተባበር የኢትዮጵያና ኤርትራ ወቅታዊ የወደፊት ግንኙነት በሚል ርዕስ ያዘጋጁት ጉባኤ በቅርቡ እዚህ ዋሽንግተን ዲሲ ተካሂዷል። ባለፈው ሳምንት ፕሮግራማችን የሕዝብ ለሕዝብ ግንኙነትን ወደ ላቀ ደረጃ ለማድረስ የኢትዮጵያና የኤርትራ ማህበረሰብ መሪዎች ሚና በሚለው ርዕስ የአራት አስረጂዎችን አስተያየቱ ባጫጭሩ አሰምተናል። ዛሬ የሃያላን መንግስታትና የአካባቢው ኃይሎች በአፍሪቃ ቀንድ ያላቸው ፍላጎት ምንድን ነው የሚለውን እናያለን። አስረጂዎች ቀድሞ በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪቃ ጉዳይ ረዳት ሚኒስትር ሄርማን ኮንና የቀድሞ የኢትዮጵያ ዲፕሎማት አምባሳደር ዶክተር ካሳ ከበደ ናቸው። ሰለሞን ክፍሌ ነው በስፍራው የነበረው በሁለቱ ሀገሮች መካከል የተፈጠረውንና አሁን ድረስ የቆየውን አለመግባባት ካስከተሉ አበይት ጉዳዮች አንዱ የድንበር ኮሚሽኑ የደረሰበት ውሳኔ ተግባራዊ አለመሆን ነው ይላሉ ኸርመን ኮሀን። ውጥረቶችን አርግቦ ችግሩን ለመፍታት ከሁለት ወራት በፊት ሁለቱንም ወገኖች እንዳነጋገሩም ገልጸዋል ሚስተር ኮሀን። ኢትዮጵያንስ ማስት ኢምፕመንት ስ ቢፎር ኒ ዲስካሽንስ ምንም አይነት ውይይት ከመጀመሩ አስቀድሞ የኮሚሽኑን ውሳኔ ተግባራዊ እንዲያደርጉ ለኢትዮጵያውያኑ ነገርኳቸው። ለምን አስቀድሞ ውይይቱ እንዳይደረግ ፈለህ? መካለሉን ተግባራዊ ካደረግም በኋላ ኤርትራውያኑ ከውይይቱ ይርቃሉ፣ አናምናቸውም። ተመሳሳይ ጥያቄ ለኤርትራውያኑ አቀረብኩኝ። መጀመሪያ ውይይት፣ ቀጥሎ ትግበራ። እነርሱም እንደዚሁ ኢትዮጵያውያኑን አናምንም ምክንያቱም በድርድሩ ወቅት የሚፈልጉትን ነገር ካላገኙ ድንበር መካለሉን ተግባራዊ አያደርጉም። ያሉበት ሁኔታ እንግዲህ ይህን ይመስላል። አንዱ ሌላውን አያምንም ሲሉም አስረድተው የተባበሩት መንግሥታት ድርጅት ኤርትራ በሶማሊያ ላለው ለነውጠኛው ቡድን አልሻባብ እርዳታ ትሰጣለች ሲል በመክሰስ የጣለባት ማዕቀብ ደግሞ ነገሮችን ይበልጥ እንዳወሳሰበ አብራርተዋል ሄርመን ኮሄን ስለ ሶማሊያ የሚያውቁ ምሁራንና አነጋግሬ ያለው ኤርትራውያን ለአልሸባብ በእነርሱ በኩል ገንዘብ በማስተላለፍ ምናልባት ረድተው ሊሆን ይችላል ይህ ግን በማስረጃ የተረጋገጠበት ጊዜ የለም ነው ያሉኝ ባለፉት አምስት ዓመታት ውስጥም ኤርትራ አልሸባብን እንደምትረዳ ምንም አይነት ማስረጃ ማቅረብ የቻለ ወገን የለም። የተባበሩት መንግስታት ድርጅት በተለያዩ የዓለም ሀገሮች ላይ የተጣሉ ወይም ሊጣልባቸው የታቀዱ ማዕቀቦችን አስመልክቶ በየዓመቱ እንደሚወያይ ከገለጹ በኋላ ባለፈው ዓመት ጥቅምት 2007 ዓ ም ላይ ከ15ቱ የጸጥታው ምክር ቤት አባላት 14ቱ በኤርትራ ላይ የተጣለው ማዕቀብ እንዲነሳ ድጋፍ መስጠታቸውን አስረድተዋል። ድምፅ ያልሰጠችው አስራ አምስተኛዋና ብቸኛዋ ሀገር ማን ናት? ሄርመን ኮሆን፣ ማዕቀቡ እንዳይነሳ የተቃወመችው ብቸኛ አገር ዩናይትድ ስቴትስ ናት። ይህ ማለት ምን ማለት ነው? ዩናይትድ ስቴትስ ማዕቀቡን አይነሳም ብላ ከተቃወመች እንደገና ድምፅ እንዲሰጥበትም አይደረግም። ድምፅ ቢሰጥ እንኳ ደግሞ ባላት ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ ታደርጓለች ማለት ነው። ማዕቀቡን አስመልክቶ እንግዲህ የዩናይትድ ስቴትስ አቋም ይህ ነው። በአጠቃላይ ዩናይትድ ስቴትስ በአፍሪካ ቀንድ ትልቁ ሥጋቷ ምንድን ነው ለሚለው ጥያቄም ሰፋ ያለ ምላሽ ሰጥተዋል። ህርመን ከዋን ስ ስ ን ሆን ናው አልሻባብ ዩናይትድ ስቴትስ በአፍሪካ ቀንድ በከፍተኛ ደረጃ ቅድሚያ የምትሰጠው የአልሸባብን ስጋት ማስወገድ ነው። ይሄ ነውጠኛ ቡድን በእርግጥም ስጋት ደቅኗል። ምክንያቱም እዚህ አገር ያሉ ሶማሌዎች ወደ አገራቸው ሄደው ከተዋጉ ወደዚህ ተመልሶ አደጋ ሊፈጥሩ ይችላሉ። ስለዚህ በከፍተኛ ደረጃ ቅድሚያ የምንሰጠው ጉዳይ ነው። አልሸባብን ደግሞ ለማሸነፍ በጣም እየሠራች ያለች አገር ኢትዮጵያ ናት። ኬንያ፣ ብሩንዲና ዩጋንዳ ያሉበት የአሚሶም ኅብረትም አልሸባብን እየተዋጋ ነው። ስለዚህ ዩናይትድ ስቴትስ የኤርትራና ኢትዮጵያን ንትርክ በተመለከተ ገለልተኛ መሆን አልቻለችም። በዩናይትድ ስቴትስና ኤርትራ መካከል ግንኙነቶችን ያሻከሩ የተለያዩ ነገሮች ሲኖሩ አንዱና የቅርቡ ኤርትራ ወደ ሀገሯ የተመደቡትን የአሜሪካ አምባሳደር አልቀበልም ማለቷ እንደሆነ ያስታወሱት ሄርመን ኮሃን በዚያ ምክንያት የተፈጠረውን ሁኔታም ያብራራሉ። በዛ ምክንያት ኦባማ እንደ ኤውሮፓ አቆጣጠር በ2014 ዓ.ም በዋሽንግተን በጠሩት የመሪዎች ጉባኤ ላይ ፕሬዝደንት ኢሳያስ አፈወርቂ አልተጋበዙም። የኦባማ አስተዳደር ለምን ኢሳያስ እንዳልተጋበዙ ሲጠየቅ የሰጠው መልስም አምባሳደራችንን አልቀበልም በማለታቸው ነው። ስለዚህ የኤርትራና የዩናይትድ ስቴትስ ግንኙነት ጥሩ አይደለም። በመሆኑ ደግሞ ዩናይትድ ስቴትስ በአሁኑ ወቅት በኢትዮጵያና በኤርትራ መካከል ያለውን ችግር ለመዳኘት ገለልተኛ ሚና ሊኖራት አይችልም። አድማጮች፣ አሁን ደግሞ በኤርትራ መንግሥትና በኢትዮጵያ መንግሥት ተቃዋሚ ኃይሎች መካከል ያለው ግንኙነት ወደሚለው ርዕስ ተናጋሪዎች ልለፍ። ሦስት አስረጅዎች ነበሩ የቀረቡት። አንደኛው አምባሳደር ዶክተር ካሳ ከበደ ናቸው። የቀድሞው የኢትዮጵያ ዲፕሎማትና የሠራተኞችና ማኅበራዊ ጉዳይ ሚኒስትር በስብሰባው ላይ የምወክለው የለም የኔ ድርጅት ራሴ ነኝ ብለዋል ወደ 1991 የለንደን ጉባኤ ተመልሰው በሚስተር ሄርመን ኮሄን የተሰጠውን አስተያየት ከተቹ በኋላ በወቅቱ የእርሳቸውን ሚና አስረድተዋል እኔ የኢሰፓ የውጭ ግንኙነት ኃላፊ ነበርኩኝ ይህ ከሻቢያም ከወያኔም ጋር እናደርጋቸው የነበሩ ድርድሮችም በቅርብ እከታተል ነበረ። ከሁለቱም ጋራ በይፋም ማለት ፐብሊሳይዝድ የሆኑ ግንኙነቶች አድርገናል። በጥብቅ ምስጢር ደግሞ የተደረጉ ግንኙነቶችም ነበሩ። በጥብቅ ምስጢር የተደረጉትን ግንኙነት አውቃቸዋለሁ። ከአሜሪካ መንግስት ጋራም ስንነጋገር እንደዚሁ በይፋና በምስጢር ነበረ እና በአሜሪካን በኩል የነበረው ትልቁ ችግር ዛሬም ያለው አይነት ችግር ነው የአፍሪካ ፖሊሲ በተለይ ደግሞ የሆርን ኦፍ አፍሪካ ፖሊሲ በተለይ ደግሞ የኢትዮጵያን መንግስትና ተቃዋሚዎቹን በሚመለከት ያለው ፖሊሲ ባለቤቱ ማነው በምንልበት ጊዜ እዚህ ሁለት አካል ነው ያገኘ ነው። ከዛ እንደምታውቁት ሶስተኛ ደግሞ ስውር አካል አለ። ይሄ ሲ አይ ኤ ነው። ሁለቱ አካላት ግን ስቴት ዲፓርትመንትና ዋይት ሀውስ ነበሩ። ዋይት ሀውስ ስንል የናሽናል ሴኪሪቲ አድቫይዘሮቹ ናቸው። እና ዋናው ጉዳዩን የያዙት ናሽናል ሴኪሪቲ ካውንስሉ ስለነበረ እነ ሚስተር ኮህን ከዛ የሚመጣላቸውን መመሪያ ነበር የሚቀበሉት። በሚስጢር የሚደረጉት ግንኙነቶች ከናሽናል ሴኪሪቲ ካውንስሉ ጋር ስለነበረ እነሱም የማያውቋቸው ጉዳዮች ነበሩ። አደራዳሪዎች ከለንደን ጉባኤ በፊት የአሜሪካንን አቋም ወስደው አራት ነጥቦች ያሉት የውሳኔ ሀሳብ አቅርበውላቸው እንደነበር አስታውሰው ከነዚያ አራት ነጥቦች አንደኛው የኤርትራ ጉዳይ ነበር ብለዋል። እና አሜሪካኖች አቀርበውት የነበረው የኤርትራ ጉዳይ ኤርትራን የኢትዮጵያ ጦር ይልቀቅና ሸአቢያ ተቆጣጥረው ነጻነቱን ሳያውጭ ሶስት ዓመት ይቆይ ከሶስት አመት በኋላ በህዝብ ድምፅ በሬፈራንደም ወይ ነጻነቱን ወይ ፌዴሬሽን ወይ አንድነቱን ይምረጥ የሚል ነበረ። ቅድም ሚስተር ኮህን ዋሹ ስል ይህንን እሳቸው ለንደን ላይ እንዳመጡት አድርገው ስለተናገሩ ነው። ሐሳቡን በወቅቱ ለነበረው የኢትዮጵያ መንግሥት ያቀረቡት ኮኸን ሳይሆኑ በዩናይትድ ስቴትስ ብሔራዊ ጸጥታ ካውንስል ውስጥ የአፍሪካ ዳይሬክተር ነበሩ ሲሉ አክለዋል። ዛሬ ያለውም ሁኔታ የተለየ እንዳይደላ አብራርተዋል። እንደ ጉባኤውን ማሳሰብ የምፈልገው በዛሬ እና በ2016 በሚደረገው ምርጫ መካከል ያለውን ጊዜ ለዝግጅት ለማዋል በውል አስበንበት ብንሰናዳና ተግባራዊ የሆኑትን እንቅስቃሴዎች ወይ ኢምፕሊመንቴሽን ፌዙን ከሚቀጥለው ምርጫ በኋላ ብናረገው የሚል ሀሳብ አለኝ። አምባሳደር ዶክተር ካሳ ከበደ ሲያጠቃልሉም ይህን ሀሳብ የማቀርበው ወደንም ጠላንም ዛሬ የእኛ አካባቢ የሆርን ኦፍ አፍሪካ አካባቢ በተለይ የኢትዮጵያም የኤርትራም የሚወሰነው ስቴት ዲፓርትመንት አይደለም፣ ሲአይ ኤም አይደለም፣ ዋይት ሃውስ ነው። ዋይት ሃውስ ውስጥ ደግሞ ባለቤቱ ሚስስ ሱዘን ራይስ ነች። ሚስስ ሱዘን ራይስ ደግሞ ፐርሰናል የሆነ የግል የሆነ ጠባላት ከፕሬዚዳንት ኢሳያስ ጋር ፕሬዚዳንት ኢሳያስን በዚህ በጦርነቱ ጊዜ ስታነጋግረው ፕሬዚዳንት ኢሳያስ ቴክስት ቡክ ዲፕሎማሲ የሚፈታው ችግር አይደለም ብሏት ነበረ። ይህንን እሷ የወሰደችው በዲፕሎማሲ አልበሰልሽም እንደማለት አድርጋ ነው። ከዛ በኋላ ሱዛን ራይስ እና ፕሬዚዳንት ኢሳያስ አልተገናኙም። በዛ ተነስታ ለአቶ መለስ ያልተቆጠበ ድጋፍ ሰጥታለች። አሁንም ከህወት መራሹ አገዛዝ ጋራ ሚስስ ሱዛን ራይስ እጅግ በጣም የጠበቀ ግንኙነት አላት። ፕሬዚዳንት ኦባማ ኢትዮጵያን የጎበኙ ጊዜ ይሄ መንግስት በዲሞክራሲ ነው የተመረጠው የሚለውን ለመናገር እርግጠኛ ነኝ የተገደዱት በሚሲስ ሱዘን ራይስ ምክር ነው። ቪዥን ኢትዮጵያና ኢሳት በጋራ ባዘጋጁት የአንድ ቀን ጉባኤ ላይ የተገኙ ብዛት ያላቸው ሰዎች በኤርትራና ኢትዮጵያ መካከል የህዝብ ለህዝብ ግንኙነቶችን የሚያጠናክሩ ተመሳሳይ ፕሮግራሞች እንዲቀጥሉ አሳስበዋል።